foreign service institute, mharik basic course, unit 25, basic sentences for learning. and i still learn english. and i still learn english better. rako igu. exia. ዘገየ፣ መዘግየት፣ ይዘገያል በማለት ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለመጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ ደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር። ራስ ባልቻ መለወጥ መቀየር የሆነው ሆኖ የሆነው ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪና የጎማ ስለፈነዳ እስክለውጠው ድረስ መቆየት ግዴታ ሆኖብኝ ነው። ፈርፍሎንስ ጤና ይስጥልኝ አቶ ዮሐንስ። ጤና ይስጥልኝ አቶ ከበደ። እባክዎ ይግቡ። እሺ እግዜር ይስጥልኝ። ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለ መጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ እደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር የሆነው ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪና የጎማ ስለ ፈነዳ እስክለውጠው ድረስ መቆየት ግዴታ ሆነብኝ። ነው ጤና ይስጥልኝ አቶ ዮሐንስ። ጤና ይስጥልኝ አቶ ከበደ። እባከው ግቡ። እሺ፣ እግዚአብሔር ይስጥልኝ። ብዙ ጊዜ በመዘግየቶ አይመጡም በማለት እኔና ወይዘሮ ጥሩነሽ አዝነን ነበር። አሁን ግን ስለ መጡ በጣም ደስታ ይሰማናል። በእውነቱ አዝናለሁ። ቀደም ብዬ እደርሳለሁ በማለት ከቤቴ ልክ በሁለት ሰዓት ተነስቼ ነበር። የሆነው ሆኖ ራስ ባልቻ ሆስፒታል አጠገብ ስደርስ የመኪናዊ ጎማ ስለ ፈነዳ እስክለውጠው ድረስ መቆየት ግዴታ ሆነብኝ ነው ዩስፉል ወርዝ አዲስ ብዕር መግዛት እፈልጋለሁ። ብዕሬን ለከበደ ሰጠዋለሁ። በአልጋ ላይ መተኛት አልፈልግም። ውሻው በሳጥን ውስጥ ተኝቷል። አንድ ሳጥን ጠመኔ ሰጠሁት። ብዙ ጠመኔ መግዛት ያስፈልገናል። አንድ ብርጭቆ ወተት ጠጣሁ። አንድ ስኒ ቀጭን ቡና ጠጣለሁ። አንድ ቀጭን ሴት ፈልጋች ነበር። ለቤቱ ቁልፍ የለኝም። እዚህ አንድ ቁልፍ ነበረኝ። ለኮቱ ቁልፍ የለውም። ያለኝን ገንዘብ መቁጠር ፈልጋለሁ። ቆጠረ፣ መቁጠር፣ ይቆጥራል። መርፌ ቤት አለ። መርፌ ከገበያ መግዛት ይቻላል። እባክዎ ፎጣውን ያምጡልኝ። እዚህ ሳሙና የለም። የመታጠቢያ ቤቱ ውስጥ ሁለት ሳሙናዎች አሉ። ምላጭ ገዝቼ መላጨት እፈልጋለሁ። የለማ ወንድም በጣም ወፍራም ነው፣ እህቱ ግን ቀጭን ነች። የለማ እህትና ወንድም በጣም ደግ ሰዎች ናቸው። ጋራዥ ቅዳሜ ቅዳሜ እና እሁድ እሁድ የትሄዳላችሁ? ቀን ቀን ሁልጊዜ ወደ መጽሐፍ ቤት እንሄዳለን። ማታ ማታ ግን ወደ ሲኒማ ቤት እንሄዳለን። ትልልቅ ቤቶች ሰርቶ መሸጥ ይፈልጋል። አዎ መሸጥ ይፈልጋል። አንዳንድ ነጋዴዎች በዓመት ውስጥ ስንት ትርፍ ማግኘት ይችላሉ? አንድ ሺ ብር ትርፍ ማግኘት ይችላሉ። ሰኞ ሰኞ የት ትሄዳለህ? ወደ ዋና እሄዳለሁ። ቀን ቀን ትተኛላችሁ? የለም፣ አንተኛም። የሆነው ሆኖ ወንድምህን ማታ ማታ ታየዋለህ? አዎ፣ ማታ ማታ አየዋለሁ። ደሞዝ ግን በወር በወር ትቀበላለህ? አዎ በወር በወር እቀበላለሁ። እሁድ እሁድ ወደ መስሪያ ቤት ትሄዳላችሁ? የለም እሁድ የእረፍት ቀን ስለሆነ ወደ መስሪያ ቤት አንሄድም። አቶ ዮሐንስ ከፍ እያለ ሄደ። አዎ፣ በጣም ከፍ ብሏል። ሰፋፊ ቤቶች አገኛችሁ? አዎ፣ አገኘን። አንዳንድ ነጋዴዎች ብዙ ትርፍ ያገኛሉ? አዎ፣ ያገኛሉ። ነጫጭ ድመቶች አሉሽ? አዎ፣ ሁለት ነጫጭ ድመቶች አሉኝ። ረጃጅም እርሳሶች አሉህ? አዎ አሉኝ። ልጆቹ ለምን ቀጫጭኖች ሆኑ? እኔ ቀጭን ስለ ሆንኩ ነው። ጥቋቁር በቅሎዎች አይተዋል? አዎ አይቻለሁ። ቀያይ ሰዎች መጥተው ነበር? አዎ ሁለት ሰዎች መጥተው ነበር። ማታ ማታ መስራትና ቀን ቀን መማር ይችላል። ምናልባት ይችል ይሆናል። ጥቋቁሮቹን ውሾች ለማን ሰጠኋቸው? ለልጆቼ ሰጠኋቸው። በጣም ደጋግ ሰዎች ታውቃላችሁ? አዎ ብዙ ደጋግ ሰዎች እናውቃለን። መኪና አለህ? አዎ ሁለት ቆንጆ ቆንጆ መኪናዎች አሉኝ። አጫጭር ወንዶች ፖሊስ መሆን ይችላሉ? የለም አይችሉም። ሆቴሉ ሰፋፊ ክፍሎች አሉት። አዎ አምስት ሰፋፊ ክፍሎች አሉት። ቀያይ ልብሶች ገዛች። አዎ ሶስት ቀያይ ልብሶች ገዛች። ቀያይ ባርኔጣዎች ትገዛለህ? አሁን ገንዘብ ስለሌለኝ መግዛት አልችልም። ናራቲቭ ድርሰት ወዳጅነት ከሁሉ የበለጠ ነገር ነው። ለማና ከበደ በጣም ይተዋወቃሉ። ተዋወቀ፣ መተዋወቅ፣ ይተዋወቃል። ልጁ እህቶቹን ጋበዛቸው። ጋበዘ፣ መጋበዝ፣ ይጋብዛል። ለግብዣ ወደ ሆቴል እሄዳለሁ። የለማን ግብዣ አከበርሁ። በዓሉን ትናንት አከበረ፣ ማክበር። መኪናዬን ማስነሳት አልቻልሁም። በአስራ ሁለት ሰዓት ከምኝታ አስነሳኝ። ማስነሳት። መኪና መንዳት እወዳለሁ። ትናንት ጋብዞኝ ነበር፣ ዳሩ ግን ለመሄድ አልቻልኩም። ጊዜውን በጨዋታ አጠፋ። አጠፋ፣ ማጥፋት ያጠፋል። አባቴ በድንገት ካገሩ መጣ። ትራፊክ ሕግ የተሠራው ለሰው ነው። ብዙ ሰዎች ሕግን ይጥሳሉ። ጣሰ፣ መጣስ፣ ይጥሳል። በማግስቱ መጥቼ አያለሁ። የሥራ ጊዜያቸውን ቡና በመጠጣት አበላሹት። እናቱ ልጇን አበላሸችው። አበላሸ፣ ማበላሸት፣ ያበላሻል። አቶ ከበደና አቶ ዮሐንስ በወዳጅነት ከብዙ ጊዜ ጀምሮ ስለሚተዋወቁ አንድ ቀን አቶ ከበደ አቶ ዮሐንስን ለራት ቤቱ ጋበዘው። አቶ ዮሐንስም ግብዣውን አክብሮ በሦስት ሰዓት በአቶ ከበደ ቤት እንዲገኝ ቃሉን ሰጠ። ልክ ሁለት ሰዓት ሲሆን አቶ ዮሐንስ መኪናውን አስነስቶ እየነዳ ጉዞውን ወደ አቶ ከበደ ቤት ቀጠለ። ዳሩ ግን ግማሽ መንገድ እንደ ተጓዘ የመኪናው ጎማ ስለፈነዳበት ጎማውን ለመቀየር ሰላሳ ደቂቃ አጠፋ። ጎማውን ካደሰው በኋላ መኪናውን አስነስቶ እየነዳ ሲሄድ በድንገት ፖሊስ አቁሞት የትራፊክን ሕግ ስለጣሰ በማግስቱ ወደ ፖሊስ ጣቢያ እንዲቀርብ ወረቀት አገኘ። በዚህ ምክንያት ብዙ ጊዜ ስላበላሸ አቶ ከበደ ቤት ከሰዓቱ አሳልፎ ደረሰ። ጥያቄዎች። አቶ ከበደ አቶ ዮሐንስን ለምን ጋበዘው? አቶ ከበደ ግብዣውን አክብሮ መጣ? በስንት ሰዓት በአቶ ከበደ ቤት እንዲገኝ ቃሉን ሰጠ? ጉዞውን በስንት ሰዓት ጀመረ? መኪናውን አስነስቶ ወዴት ሄደ? ግማሽ መንገድ እንደ ተጓዘ የመኪናው ጎማ ምን ሆነ? ጎማውን ለማደስ ምን ያህል ጊዜ አጠፋ? ጎማውን ካደሰ በኋላ ምን አደረገ? አቶ ዮሐንስን በመንገድ ላይ ምን አቆመው? ፖሊሱ ለምን አቋመው? በማግስቱ ወዴት መቅረብ ነበረበት? ወደ ግብዣ መሄድ ለምን ይጠቅማል? በወር ስንት ጊዜ ግብዣ ትሄዳለህ? This is the end of Unit 25.